ኤርትራ ውስጥ ከ1993 ዓ.ም ጀምሮ ደብዛቸው የጠፉ ሰዎች ምን እንደሆኑ ወይም የሚገኙበት ሁኔታ ምን ይሆናል ወይም ምን ይመስላል መንግስቷ እንዲያሳውቅ የተባበሩት መንግስታት ድርጅት የሰብአዊ መብቶች ባለሙያዎች ጠየቁ። የሲቪልና የፖለቲካ መብቶች ዓለም አቀፍ ስምምነትን አተገባበር የሚከታተለው የመንግስታቱ ድርጅት የሰብአዊ መብቶች ኮሚቴ እያጠናቸው ካሉ ሰባት ሀገሮች መካከል ኤርትራ አንዷ ነች። ሊሳሽ ላይን ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል። የኤርትራን የዛሬ ሁኔታ እየቃኙ ያሉት አስራ ስምንት ነጻ ናቸው የሚባሉ ባለሙያዎች እያሳስቧቸው ያሉ ብዙ ጉዳዮች እንዳሉ እየተነጋገሩ ናቸው። ከሕግ ውጭ የሆኑ ግድያዎች፣ ማሰቃየት ወይም ቶርቸር፣ የሰዎችን ደብዛ ማጥፋትና ሌሎችም የበረቱ የሚባሉ ረገጣዎችን የያዙ ክሶች እየደረሱት መሆኑን ኮሚቴው አስታውቋል። ከባለሙያዎቹ አንዱ የሆኑት የደቡብ አፍሪካው ክሪስቶፍ ሄይንስ ለአሜሪካ ድምፅ በሰጡት ቃል የኮሚቴው አባላት ከኤርትራ ልዑካን ጋር ፍሬያማ ውይይቶችን ለማድረግ በሚል ተስፋ በርካታ ጭብጦችን አንስተው እንደነበር ተናግረዋል። ከጭብጦቹ መካከል በ1993 ዓ ም ተይዘው የነበሩ አስራ ስምንት ጋዜጠኞች ጉዳይ እንደሚገኝበትና በሕይወት ይኑሩ አይኑሩ የሚያውቅ እንደሌለ ሄይነስ ገልጸዋል። በዚያው ዓመት ተይዘው የታሰሩ የፍትሕና ዴሞክራሲ ሕዝባዊ ግንባር የሚባል ፓርቲ አቋቋሙ አስራ አንድ የቀድሞ የመንግሥቱ ባለሥልጣናት ዕጣ ፈንታም እንዲሁ የሚያሳስባቸው መሆኑን ተናግረዋል። እነዚህን ጉዳዮች ለልዑካኑ አንስተንላቸው ነበር፣ ብዙ ጊዜ ጠየቅናቸው። በሕይወት ይገኙ እንደሆነም ጠይቀናቸዋል ደጋግመን ነው የጠየቅናቸው። መልስ አልሰጡንም። ይህ ደግሞ በጣም አሳሳቢ ምልክት ነው። ሰዎችን እየያዙ ደብዛ ማጥፋት አሁንም እንደ ቀጠለ መሆኑን ሄይነስ አክለው ተናግረዋል። ባለፈው ዓመትም የቀድሞው የገንዘብ ሚኒስትር ብርሃነ አብርሃና ባለቤታቸው አልማዝ ሀብተማሪያም ከተያዙ በኋላ የኤርትራ መንግሥት በሕይወት ስለ መኖር አለመኖራቸው ሲጠየቅ መልስ ሳይሰጥ መቅረቱን አመልክተዋል። የኤርትራ የግዳጅ ሀገራዊ አገልግሎትም ሌላው ኮሚቴውን የሚያሳስብ ጉዳይ መሆኑን የጠቆሙት ሄይነስ ወጣቶች ከአስራ ስምንቱ ወራት ገደብ እስከሌለው ጊዜ በአነስተኛ ክፍያ ወይም ያለ ክፍያ ማዕድን ማምረቻን ጨምሮ በግል ኩባንያዎች በሚንቀሳቀሱ ከባድ ሥራዎች ላይ እንዲሰማሩ እንደሚደረግ ተናግረዋል። የኤርትራ ወጣቶችን እየገፉ ወደ አውሮፓ እንዲሰደዱ ከሚያደርጓቸው ዋና ዋና የሚባሉ ምክንያቶች አንዱም ይኸው አገራዊ አገልግሎት መሆኑን የሰብአዊ መብቶች ኮሚቴው አባል ክሪስቶፍ ሄንስ ተናግረዋል።